ማህደር ዜና። ደቡብ ሮዴዥያ ትባል የነበረችውን ሀገር ከነጭ ቅኝ ገዢዎች ነፃ ለማውጣት ከታገሉ የፖለቲካ ፓርቲዎች የመጀመሪያው መስከረም ተመሰረተ 1957 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። መስከረም 1962 እሳቸውና የቅርብ ጓዶቻቸው ታሰሩ። መስከረም 27 1963 የመጀመሪያ ወንድ ልጃቸው ተወለደ። መስከረም 6 2019 አርብ አረፉ ሮበርት ጋብርኤል ሙጋቤ ላፍታን ዘክራቸው። የሕይወት ታሪክ ጸሐፊያቸው ዴቪድ ብሌር እንደሚሉት እንደ ሰው ስራ ወዳድ አንባቢ መጠጥና ትንባሆን ተጠያፊ አጥባቂ ካቶሊክ ሱፍ ኮት ክራባት አዘውታሪ ሽቅርቅር ደግሞ በዚያ ላይ ልጆች አፍቃሪ ናቸው። ሮበርት ጋብርኤል ሙጋቤ የመጀመሪያ ልጃቸው በሶስት ዓመቱ ሲሞት እስር ቤት ነበሩ። በ1992 የመጀመሪያ ባለቤታቸው አረፉ! የካቲት 2017 93ኛ ዓመት ልደታቸውን ሲያከብሩ ብቻዬን ቀረሁ ብለው ነበረ። ትክስ ብለው እንዲያው ያለፍኩትን ሳስበው አህ፣ ፈጣሪ ሆይ፣ እኒያን ውዶቼን ወስድህብኝ፣ እኔን ለዚህን ያህል ረጅም ጊዜ ብቻዬን እንድኖር ያደረግከው ለምንድን ነው? እያልኩ ጠይቃለሁ። መመለስ አልችልም። እንደ ፖለቲከኛ ግን ኩሩ፣ ደፋር፣ ቆራጥ፣ ግርማ ሞገስ የተላበሱ አፍሪቃዊነትን አቀንቃኝ፣ ለወዳጃቸው ሞት፣ ለጠላታቸው ምህረት የለሽ ጨካኝ ናቸው። እንደ ሰው ብቻዬን ቀረሁ ያሉት አዛኙ ሙጋቤ እንደ ፖለቲከኛ ግን ለምን ብለው ጠይቀው ነበረ። አለሁኝ። ለምንድን ነው ተተኪ የምትፈልጉት? መኖሬን እንድታውቁ በቡጢ እንዳንገጫ ገጫችሁ ትፈልጋላችሁ? ኩሩ ናቸው፣ ደፋር፣ ቆራጥ፣ ጀግና አፍሪቃዊ ይቅር ባይም ናቸው። መከረኛዋ ሀገር፣ የሚል ስም የሰጡት የመጀመሪያ ልጃቸው የሞተው ከእናቱ ጋር እናቱ ሀገር ጋና በተሰደደበት ነበረ። 1966 ሙጋቤ እስር ቤት ነበሩ። ለቅሶ ለመድረስ ለአጭር ጊዜ ከእስር እንዲፈቱ ቢጠይቁ የእስር ቤቱ አዛዦች ሳቁባቸው። ለእነዚያ የእስር ቤት ኃላፊዎች ምንጊዜም ይቅርታ አላድርግም ብለው ነበረ። በአንድ ወቅት በ1980 ኋላ ዚምባብዌ ያሏት ሀገር ጠቅላይ ሚኒስትር ሲሆኑ ግን የተሸነፈን አንበቀልም አሉ ጀግና መሐሪም ነውና ልጠላ አልችልም። ከልቤ የሁሉም ወዳጅ መሆን ነው የምፈልገው። የፈለገውን ያህል ቢበድለኝም ማንንም አልጠላም። ሁሉም አልፏል። የታገልንለትን አግኝተናል። ተሸናፊዎችን በምን ምክንያት ትጠላቸዋለህ? የፖለቲካ ሀሁን የቆጠሩት የአፍሪካ ብሄረተኝነትን ያዳበሩት አብዮተኝነትንም ያወቁት ፋኖን ተገንዝበው ጫካ ማለት የጀመሩት እነ ኦሊቨር ታምቦ እነ ዎልተር ሲሲሉ እነ ኔልሰን ማንዴላ ሁሉንም እንደ አንድ አንድ ላይ ለማቀላጠፍ አንድ ሁለት በሚሉበት ሀገርና ወቅት ነበረ። ደቡብ አፍሪካ 1949 ምስራቃዊ ኬፕ ታውን በሚገኘው ፎርት ሐሬ ዩኒቨርስቲ የመማር ዕድል አገኙና ወደዚያው ሄዱ። በመደበኛው ትምህርት ታሪክና ቋንቋ እያጠኑ የአፍሪቃ ብሔረተኝነትን ትግል በቅርብ ያዩ፣ የነ ካርል ማርክስን ቲዮሪ እያነቡ ቀድማዋቸው ካነበቡ ይማሩም ገቡ። የደቡብ አፍሪቃ የአፍሪቃውያን ብሔራዊ ኮንግረስ ኤኤንሲ አባልም ሆኑ። የህይወቴ ጉዞ የተቀየረው እዚያና ያኔ ነበረ ይኑ ነበር። ይሁንና ከማርኪሲዝም ሌኒኒዝም ይልቅ ደቡብ አፍሪቃ የኖሩት የማህተመ ጋንዲ አስተምሮ ይበልጥ ይማርካቸው እንደነበር አልሸሸጉም። ወደ ሀገራቸው ተመልሰው በሚያስተምሩበት ዘመን ሁለት ዲግሪዎችን ጨምረዋል። በ1958 በአስተማሪነት ተቀጥረው ጋና ሄዱ። የነ ከዋሚን ኩሩማ ዝና በናኘበት በዚያ ዘመን ከቅኝ አገዛዝ የተላቀቀች የመጀመሪያዋን አፍሪካዊት ሀገር በቅርብ ማየታቸው ለወደፊት ትግላቸው መሰረት ሳይሆን አልቀረም። ፖለቲካዊ አስተሳሰባቸው በነ ኩሩማ አስተሳሰብ ሲሞረድ፣ ልባቸውም በጋናዊቱ ወጣት ተማረከ። ሳራህ ፍራንሲስካ ሳሌይ ሃይፎር አገቧት። ሙጋቤና ባለቤታቸው በ1960 ወደ ደቡብ ሮዴዥያ ለእረፍት ሲሄዱ ጆሹዋ ኑኮሞ የመሠረቱት የደቡባዊ ሮዴሽያ የአፍሪቃውያን ብሔራዊ ኮንግረስ ኤስአር ኤንሲ በእንግሊዝኛ ምህጻሩ ታግዶ ኤንዲፒ የተባለ ሌላ ፓርቲ ተመስርቶ ጠበቃቸው። እውቁ የጥቁር መብት ታጋይ ሊዮፖልድ ታካዊራን ጨምሮ በርካታ የፓርቲው አባላት በመታሰራቸው ሙጋቤ ባለቤታቸውን ወደ ጋና ልከው እሳቸው ፖለቲካዊ ትግሉን ለመቀጠል እዚያው ደቡብ ሮዴዢያ ቀሩ። የኤንዲፒ የህዝብ ግንኙነት ኃላፊ ሆነው ተመረጡ። ረጅሙን፣ አድካሚውን፣ አሰልቺውን ከነፍጥ ውጊያም እስከ ድርድር ከእስር እስከ ሞት ከባድ መስዋዕትነት የሚያስከፍለውን የነፃነት ትግል ከፊት ሆነው ያቀለጣጥፉት ያዙ። እንደ ወታደር አዛዥ ሸማቂዎችን አዝምተው፣ እንደ ፖለቲከኛ ህዝብ አስተባብረው፣ ከኢትዮጵያ እስከ ጋና ከታንዛኒያ እስከ ሊቢያ ከዩጎዝላቪያ እስከ ቻይና የሚገኙ መንግስታትን ትብብር ጠይቀው እንደ ዲፕሎማት ከብሪታንያ ቅኝ ገዢዎች ኋላ ደግሞ ኢያንስሚዝ ከሚመሩት የነጭ መንግስታት ጋር ተደራድረው ለዚምባብዌዎች ነፃነትን አቀዳጁ። ሺህ ዘጠኝ መቶ ሰማን እስከ 1960 ዎቹ እስከ 1980 የተደረገው ትግል የብዙ ሺዎችን ህይወት አጥፍቷል። እነ ጆሹዋ ንኮሞን አሰድዷል። የዚምባብዌው ፕሬዝደንት ኤመርሰን ምናንጋጓ በቀደም እንዳሉት የዚምባብዌ የነጻነት ታሪክ የሙጋቤ ታሪክ ነው። ቱዴይ አዋ ካንትሪ ኢዝ ፍሪ፣ ሀገራችን ዛሬ ነጻ ናት። ከ1960 ዎቹ ጀምሮ መስዋዕትነት ለከፈሉት ለቁርጠኛ የነፃነት ታጋዮች ምስጋና ይግባቸውና ሀገራችን ከ1980 ዎቹ ጀምሮ ነፃ ነች። ለዚህ ካበቋት ብዙ ታጋዮች አንዱ ሟቹ ጓድም ሙጋቤ ናቸው። በ1992 ማብቂያ ያኔው የኢትዮጵያ ሽግግር መንግስት ፕሬዝደንት መለስ ዜናዊ ሐራሬን ሲጎበኙ ከሙጋቤ ጋር በር ዘግተው ለረጅም ጊዜ ተነጋግረው ነበረ። ከነበሩበት ክፍል ሲወጡ አንድ አፍሪቃዊ ጋዜጠኛ የቀድሞውን የኢትዮጵያ መሪ አሳልፈው ሊሰጡ ነው የሚል አይነት ይዘት ያለው ጥያቄ ወረወረባቸው። ድንገት ሙጋቤ ረጋ ብለው መለሱ። ኢትዮጵያ ለዚምባብዌም ለሌሎች የአፍሪቃ ሀገራት ነፃነትም ብዙ አስተዋጽኦ ያደረገች ሀገር ናት። ጓድ መንግስቱን በመመለስ ይች ሀገር ሰላም እንድታጣ ማድረግ አንፈልግም። የኢትዮጵያ ሰላም የአፍሪቃም እያሉ ቀጠሉ። ኢትዮጵያ ለአፍሪካውያን ነጻነት በፖለቲካ ዲፕሎማሲው መስክ ከሰጠችና ከምትሰጠው ድጋፍ በተጨማሪ በ1970ዎቹ መጀመሪያ የዚምባብዌ ሽምቅ ተዋጊዎችን አዋሽ አርባ ላይ ታሰለጥን ነበረ። የዚምባብዌ የናሚቢያና የደቡብ አፍሪካ የነጻነት ታጋዮች አላማ መርሃቸውን በኢትዮጵያ ራዲዮ ያሰራጩም ነበረ። በ1990ዎቹ መጀመሪያ ሙጋቤ የኢትዮጵያን ውለታ ለጋዜጠኞች ሲናገሩ እንደ ሽግግር ፕሬዝደንት ያደመጡት መለስ ዜናዊ በ2000ዎቹ መጀመሪያ እንደ ጠቅላይ ሚኒስትር አፍሪካውያን ፖለቲከኞች ፊት በግልጽ አረጋገጡት። ኢሬስፔክቲቭ ኦፍ ዋት ቨርንመንት ሩልስ ኢትዮጵያ ኢትዮጵያ ሀዝ ኢትዮጵያን የሚገዙት መንግስታት ምንም ሆኑ ምን ኢትዮጵያ ለአፍሪካውያን ነጻነት ምንጊዜም የማይናወጣ አቋም ነው ያላት። ለመሆኑ ማንዴላን ያሰለጠነው ማን ነው? ንጉሰ ነገስት ኃይለስላሴ ናቸው። አድሃሪው ኃይለ ስላሴ አብዮተኛውን ማንዴላን ያሰልጥነዋል። ማንዴላ ኢትዮጵያ ነበር የሰለጠኑት። ሙጋቤ ከፎዴዚያ ጋር ሲፋለሙ የረዳቸው ማን ነው? መንግስቱ። መንግስቱ ሀገር ውስጥ አራጅ ነበሩ። በአፍሪካ ጥያቄ ግን መንግስቱ ልክ እንደ ኃይለ ስላሴ እንደነበሩት ሁሉ አቋማቸው ጠንካራ ነበር። ሮዲሺያ ነፃ ከወጣች በኋላ ሙጋቤ የደቡብ አፍሪቃውያንን ጥቁሮች ትግል አልረሱም። ወይም አፍሪቃዊ ብሔረተኝነታቸው የእነማንዴላን ትግል እንዲያግዙም ግድ ይላቸው ነበረ። የደቡብ አፍሪካ ዓለም አቀፍ ግንኙነት ሚኒስትር ናሌዲ ፓንዶር በቀደም እንዳሉት ሙጋቤ ለደቡብ አፍሪቃ ጥቁር ታጋዎች በርግጥ ትልቅ ባለውለታ ናቸው። እንደሚታወቀው ሮበርት ሙጋቤና ዛኑ ፒኤፍ የአፍሪካ ብሔራዊ ኮንግረስ ተባባሪዎችና ወዳጆች ነበሩ። በፕሬዝዳንት ሙጋቤ የምትመራው ነጻይቱ ዚምባብዌ ለፖለቲከኞቻችንና ለካድሬዎቻችን በተለይም ኡምኮንቶ ዌ ሲዚ ወ መሸሸጊያ ሀገርም ነበረች። ሙጋቤ የድሃ ልጅ ናቸው። አባትየው አናጺ፣ እናትየዋ የካቶሊክ ቤተ ክርስቲያን አገልጋይ ነበሩ። የውልደት እድገታቸውን ትክክለኛ ታሪክ በአፈ ታሪክ ካልቀየሩ ጥቂት የአፍሪቃ መሪዎች አንዱ ናቸው። አባትየው ወደ ሌላ አካባቢ በመሰደዳቸው እናት ሮበርትን ጨምሮ ስድስት ልጆቻቸውን ብቻቸውን ለማሳደግ ተገደዋል። በልጅነቱ ከሰፈር ልጆች ጋር ከመጫወት ከመራወጥ ይልቅ ቤት ውስጥ መቀመጥን፣ እናቱ ታሪክ ሲያወሩለት ማድመጥን፣ የሚነበብ ካገኘ ደግሞ ማንበብን ይመርጥ ያዘወትርም ነበረ። በዚህ ምክንያት የእድሜ አቻዎቹ የእናቱ ልጅ እያሉ ያበሽቁት ነበር ይላሉ የህይወት ታሪክ ጸሐፊያቸው። የመላዋ ዚምባብዌ አባት መሆናቸውን ስንት የጥንት ባልንጀሮቻቸው አይተውት ይሆን? ለጠላቶቻቸው በእርግጥ ምሕረት የለሽ ጨካኝ ናቸው ይሏቸዋል። በተለይ ከ2010 በኋላ የወሰዷቸው እርምጃና በአደባባይ የሚያስተላልፏቸው መልእክቶች አምባገነናዊ መሪ መሆናቸውን የሚያረጋግጡ ናቸው ባዎች ብዙ ናቸው። ነጭ የሀገሪቱ ዜጎች የሚቆጣጠሩትን ሰፋፊ ለም መሬት ለነፃነት ታጋዎች ማከፋፈላቸው የምዕራባውያን መንግስታትን በተለይም የለንደንና የዋሽንግተን መሪዎችን ጥርስ እንዳስነከሰባቸው ነበረ። መሬቱን ለድሃ ገበሬዎች ያከፋፈሉት በ1980 ዚምባብዌ ነፃ ስትወጣ በተደረገው የላንካስተር ሀውስ ስምምነት መሰረት የብሪታንያ መንግስት መስጠት የሚገባውን ድጎማ ባለመስጠቱ እንደሆነ ሙጋቤና ደጋፊዎቻቸው ደጋግመው መናገራቸው አልቀረም ሰሚ እንጂ አድማጭ ግን ያገኙ አይመስሉም። እንዲያውም ዚምባብዌ በብሪታንያ ግፊት ከጋራ ብልጽግና ሀገራት አባልነት ስትባረር በዩናይትድ ስቴትስ ትብብር ማዕቀብ ተጥሎባታልም። በ2008 በተደረገው ምርጫ ኤምዲሲ በሚል ምሕፃረ ቃል የሚጠራው ተቃዋሚ ፓርቲ ያገኘው ውጤት የዚምባብዌ ህዝብ ሙጋቤን በቁኝ የማለቱ ግልጽ ምልክት በሆነ ነበረ ሽማግሌው ግን በእርግጥ አልበቃቸውም። በመቶ የሚቆጠሩ ሰዎችን ህይወት ካጠፋ ደም አፋሳሽ ግጭት ውዝግብ በኋላ የጠቅላይ ሚኒስትርነቱን ስልጣን ለተቃዋሚው ፓርቲ መሪ ለሞርጋን ሽቫንግራይ ለመስጠት ተገደዋል። በ2017 ከራሳቸው ፓርቲ ከዛኑ ፒኤፍ ባለሥልጣናት የተነሳባቸውን ተቃውሞ መቋቋም ግን እድሜ ለተጫጫናቸው አዛውንት መሪ በእርግጥ የሚቻል አይነት አልሆነም። ህዳር 2017 እኔ ሮበርት ጋብርኤል ሙጋቤ በዚምባብዌ ህገ መንግስት ምዕራፍ 1 አንቀጽ 96 መሠረት፣ የዚምባብዌ ሪፐብሊክ ፕሬዚዳንትነቴን ከዛሬ ጀምሮ መልቀቄን አስታውቃለሁ። ከ960 እስከ 980 ለ20 ዓመት እንደ ነፃነት ታጋይ መሪ ከ1980 እስከ 2017 ለ37 ዓመት እንደ ጠቅላይ ሚኒስትር እንደ ፕሬዚደንትም ከቆዩበት ስልጣን ተሰናበቱ። አርብ ደግሞ 95 ዓመት የፈጀው ረጅም የህይወት ጉዟቸው ሲንጋፖር ላይ አበቃ። ሮበርት ጋብሪኤል ሙጋቤ። ነጋሽ መሐመድ ነኝ። ቸር ያሰማን።